አዲሱ የታንዛኒያ ፕሬዚደንት ጆን ማጉፉሊ በሙስናና ሙሰኛ ፖለቲከኞች ወይም ባለሥልጣናት ላይ ጠንከር ያለ እርምጃ የጀመሩ ይመስላል። የአንዳንድ መስሪያ ቤት ኃላፊዎችን ቢያንስ ከስራ አባረዋል፣ እንዲከሰሱም ደግሞ የጠየቋቸው አሉ። ምን ያህል ጠንካራ ነው አቋማቸው? ምን ያህል እርምጃስ ነው የወሰዱት እስካሁን? ትናንት ጆን ማጉፉሊ ስልጣን የመውጣት የምርጫ ውድድር ባደረጉ ሰዓት ለህዝቡ ፍርገት የነበረው ዋነኛው የጸረ ሙስና ትግልን እንደሚያካሄዱና የሙስና ጥረት እንደሚያደርጉ ነው። ከዛ በኋላ ስልጣን ላይ ከወጡ በኋላ እየወሰዱ ያሏቸው እርምጃዎችም ቃል እንደገቡት ሙስና ለማጥፋት ስጋት እየታይባቸው ነው የሚገኘው። ከትናንት በስቲያ ሰኞች የብሔራዊ ኤሌክትሮኒክስ መታወቂያ ካርድ ፕሮጀክት አላፊን እና ሌሎች አራት ባለስልጣናትን የዛው ፕሮጀክት አራት ባለስልጣናትን ከስራ አግበዋል በሙስና ምክንያት አካባቢ ግን ባለስልጣናቱ ላይ የፕሮጀክቱ ገንዘብ መመዝበራቸውን በተመለከተ ምርመራ እንዲያካሄድ አዘዋል። የሙስና መከላከልና መዋጋት ሲሆን በጉዳዩ ላይ ሙስና ስነተጠማ መፈጸሙ እንዲያጣራ ተናግረዋል። ከዚህ በፊት እንደዚህ ሌሎች እርምጃዎችም ወስደዋል ባለስልጣናት ላይ ለምሳሌ ያህል የመንግስት ምዝበራ አካል ኃላፊ፣ የባቡር መንገድ ስራ ከፍተኛ ባለስልጣን፣ የሀገሪቱ ወደብ ባለስልጣን ኃላፊ በሙስና ምክንያት ተርጥረው አባርረዋል። ባለፈው ቅዳሜም ይህም እንደዚሁት ሁለት ከፍተኛ የስደተኞች ጉዳይ ባለሥልጣናትን ከስራ ማገዳቸው የሚታወስ ነው። በተደጋጋሚ እንሰማለን። የናይጄሪያው ፕሬዚዳንት መሐመዱ ቡኻሪም፣ ኢትዮጵያ ውስጥም ቢሆን አሁን ያለው በሥልጣን ላይ ያለው ገዢ ፓርቲ ኢህአዲግ ሌሎች የአፍሪቃ መሪዎችና የፖለቲካ ፓርቲዎችም ወደ ሥልጣን ሲመጡ ብዙ ጊዜ በህዝቡ ውስጥ የሚብላሉ ጥያቄዎችን አንስተው መፍትሄ እንደሚሰጡ ቃል ይገባሉ መጀመሪያ ላይ አንዳንድ እርምጃዎችም ይወስዳሉ ጸጥታን ማስከበር ፍትህን ማስፈን ዲሞክራሲን ማስረጽ ሙስናን መዋጋት ወዘተ ዋና ዋናዎቹ ናቸው በተደጋጋሚ የምንሰማቸው ነገር ግን ከተወሰነ ጊዜ በኋላ እነዚሁ መሪዎች በፊት እንዋጋዋለን በሚሉት ነገር ተጠምደው እናያለን መሪዎች የሆኑ የፖለቲካ ፓርቲዎች የማጉፉሊ እርምጃም እንዲያው ስልጣን በያዙ ማግስት ስራውን እስከሚለማመዱት ወይም ስልጣናቸውን አሰርት እስከሚያደርጉ እስከሚያረጋግጡ ድረስ ሌሎች መሪዎች ከእሳቸው በፊት የነበሩና ያሉ እንደሚያደርጉት እያደረጉ ይሆን ወይስ እንዲሁ ስር ነቀልና ተቋማዊ የሆነ እርምጃ እየወሰዱ ነው? ሰውዬው ከስራቸው ስናይ ስልጣን ላይ ከወጡ በኋላ የወሰዷቸው እርምጃዎች አንዳንዶቹ በአብዛኛው የአፍሪካ ባለስልጣናት ዘንድ ያልተለመደ ነው። የመጀመሪያው እርምጃቸው የነጻነት ቀን ክብረ በዓልን መሰረዛቸውና መንግስት ይህንን በዓል ለማክበር የሚያወጣውን ከፍተኛ ገንዘብ ወጪ እንዳይሆን ማገዳቸው ነው። የነጻነት ቀናቸው ከፍተኛ ወጪ ነው የሀገሪቱ መንግስት የሚያወጣው እና ይህንን ወጪ ሰርዘው የነጻነት ቀኑን ለማክበር የአካባቢ ጽዳት፣ የጎዳና ጽዳት ላይ ህዝቡ እንዲወጣ ብሔራዊ የአካባቢ ጽዳት ቀን አውጀው እርሳቸውን ሞተ የተሳተፉበት ነው። ከዛ በተጨማሪ የሀገሪቱ ፓርላማ ሲከፈት በተለምዶ ለሚከናወነው ብሔራዊ የእራት ግብዣ ከተመደበው በጀት ውስጥ ዘጠና በመቶውን እንዲሰረዝ ማድረጋቸው፣ ይሄ ገንዘብ ደግሞ ለሆስፒታል አልጋዎች መግዣ እና ለመንገድ ስራ እንዲውል ማድረጋቸው ነው ከዛ በተጨማሪ የመንግስት ከፍተኛ ባለስልጣናት የሚያደርጉትን ተደጋጋሚ የውጭ ጉዞ እንዲገደብ ወስነዋል። የመንግስት ስብሰባዎችና ስልጠናዎች በመንግስት መስሪያ ቤት ህንፃዎች ውስጥ ብቻ እንዲካሄዱና በተለያዩ ሆቴሎች የሚደረገው ስብሰባ ለአላግባብ የመንግስት ገንዘብ ብክነት ስለሚያጋልጥ እንዲቀር ወስነዋል። ይሄ እርምጃቸው ሲታይ አላግባብ የገንዘብ ብክነትንም ለመገደብ ቃል እንደገቡት መሰረት እያደረጉ እንደሆነ የሚያሳይ ነው ነገር ግን በዛ ጎን ለጎን ደግሞ ስልጣን ላይ ከወጡ በኋላ ማጉፉሊ መገናኛ ብዙኃን ላይ ከፍተኛ የሆነ ጫና ተደርገዋል። ለምሳሌ ያህል ባለፈው በፈረንጆች አቆጣጠር ጃንዋሪ አስራ አምስት አንድ ማዌ የተባለውን በኪስዋሂሊ የሚታተም ጋዜጣ ሙሉ ለሙሉ አግደውታል። ሌላው ወደ ስድስት ቴሌቪዥን ጣቢያዎችና ሀያ አንድ የሬዲዮ ጣቢያዎችን የፈቃድ ክፍያ አላደረጉም በሚል የሶስት ወር እገዳ ተጥሎባቸዋል። ይሄኛው እርምጃቸው ከነበሩት ከመጀመሪያው ከነበራቸው ከፍተኛ የሆነ በሕዝብ ዘንድ ተቀባይነት ያለው እርምጃ አንጻር ሲታይ ትንሽ የእርሳቸው እርምጃም እንደዚህ ጥርጣሬ ውስጥ የሚከት ፋሲል ግርማ፣ እንደተለመደው ለሰጠህን አስተያየት በጣም አመሰግናለሁ። መልካም ምሽት።